ሙዚቃ የጀመረችው ገና በልጅነቷ ነው። ዘፋኝ መሆን እንደምትችልም የነገሯት የአምስተኛ ክፍል የሙዚቃ መምህሯ እንደሆኑ ትናገራለች። የአስራሁለተኛ ክፍል ተማሪ ሆና ደግሞ አርቲስት ተስፋ ያበበ ፋዘር ጋ ቲያትርና ሙዚቃ ለመማር ገባች። አምስት ወር እንደቆየች ወደ የኛ ፕሮጀክት ተቀላቀለች። ለዓመታትም በኛ ፕሮጀክት ውስጥ በመሆን በሙዚቃና በትወና አድማጭ ዘንድ ስትደርስ ቆየች። በቀጣይ ደግሞ በምን ልታዘዝ የቴሌቪዥን ድራማም ላይ የትወና ችሎቷን አስመስክራለች። በቅርቡ የለቀቀችው ነጠላ ዜማ ደግሞ ተቀባይነቱ መልካም ሆኗል። ዘቢባ ቅርማ ነገር ገራገር ወንድ በሌለበት ገራገር ብሎ መሰና አይከብድም ወይ? እንደዚህ ኢትዮጵያ ውስጥ መጥፎ ነገር በበዛበት ጊዜ ላይ እንደዚህ መስፈኑ ምናምን የሚሉ ብዙ ኮሜንቶች ይመጣሉ። ግን መጥፎ ነገር ላይ መጥፎ ነገር ሳይሆን መጨመር ጥሩ ነገር አድርጎ መመኘት ነው። ምክንያቱም መጥፎን ነገር ጥሩ ነገር ይቀይራል ብዬ ስለማ ነው። እኔ ከለሬ ሀገርኛ ነው፣ ቤዝ ነው። ብዙ ጊዜ ኢትዮጵያ የሆኑ ቅኝቶችን ስሰራ ነው የሚያምርብኝ እንጂ ወይ የሬዲ ምናምን ስልት ተጫዋች ነኝ ብዬ አላምንም። ግን እንደ ዘቢብ ምን አይነት ከለር ያምርባታል። አሁን ገራገርን ሀገርን ቅኝቱም ኢትዮጵያዊ ነው ደስ ይላል። ግን እንደ ሙዚቀኛ ደግሞ መሞከር ምናምን አይከፋም። በትወናው አለም ላይ እሙዬን ሆና በኛ የሬዲዮ ድራማ የጀመረችው ዘቢባ በምን ልታዘዝ የቴሌቪዥን ድራማ ላይ ደግሞ የንጉስ ነሽን ሆና መተወኗን ቀጠለች። የሰራኋቸው ሁለቱም ገጸ ባህሪያቶች እኔን የሚመስል የማምንበት ሀሳብ አላቸው ትላለች የእኛ ላይ ስት መጪ ሴት ልጆች ያለ እድሜያቸው እንዳይዳሩ ወደ ትምህርት ቤት እንዲላኩ፣ ድብደባን ለማስቆም፣ አስገድዶ መድፈርን ለማስቆም የሚሰራ ማለት የኢትዮጵያ ችግር ብቻ ሳይሆን የዓለም ችግር ነው። እዛ ላይ የሴቶችን ድምጽ መሆን መቻል ለእኔ መታደል መባረክ ነው። ምክንያቱም እንደ ሴት መናገር ያለብኝን ነገር ለሌላ ሰዎች ድምጽ እንድሆን አድርጎኛል። ወደዚህ ደግሞ ወደ ምን ልታዘዝ ስትመጪ ደግሞ ምን ልታዘዝ ይሄ ሀገራዊ የሆነ ፖለቲካዊ የሆነ ነገሮችን አርቲስቲክ በማድረግ እንዲማሩ ጥሩ ነገር ስለ ሀገራቸው የሚሰማቸውን ነገር እንዲያሳድጉ የሚያደርግ ነው። እዛ ውስጥም ደግሞ የሌላ ሰው አካል ድምጽ ሆነሽም ደግሞ ገብቶ ያንንም ነገር መናገር መቻልም ለእኔ ከየኛ ወደ ምልታዝ ስመጣ ትክክለኛ ሽግግር ነው ብዬ ነው ማምነው። እኔን የበለጠ ከፍ የሚያደርግ እንጂ ከነበርኩበት ነገር ዝቅ የሚያደርግ አይደለም። የአንድ ሴት ልጅ እናት የሆነችው ዘቢባ ግርማ ከኛ ፕሮጀክት ከወጣች በኋላ ስላለው ህይወቷ ጠይቄያታለሁ። ማለት የእኛ ላይ በነበርንበት ጊዜ ያው ሌላ ቦታ መስራት ስለማንችል እንደሚባለው ሚዲያ ላይ እንደተወራ አይነት ገንዘብ ባይሆንም ግን ትወናውም ከሙዚቃውም አንጻር እና ሌላ ቦታ መስራት ካለመቻላችንም አንጻር ታሳቢ ሆነ መንግስት የሚያውቀው ጥሩ ክፍያ ይከፈለን ነበረ። ሀሳብ አልነበረብንም። ምክንያቱም ስራ ኖረም አልኖረም ቅጥር እስከነበረን ድረስ በየወሩ ታስቦ የሚመጣ ገንዘብ ነበረን። ስንወጣ በጣም ከባድ ነበረ። እንደነገርኩሽ ደግሞ እኔም ተማሪ ሆኜ የገባውበት ፕሮጀክት ነው የኛ ና ስወጣ ራሴን አንድ ራሷን የቻለች እናትና የሆነ ኃላፊነት ያለባት ሴት ሆኜ ነው ራሴን ያገኘው። እና እየዘጋ ያለው ነገር ደግሞ ሲቋረጥ በጣም ከፍተኛ የሆነ ችግር ነበረ የገጠመን። ግን እኔ ደግሞ ዘቢብ እንደዛ አደለ። እኔ ብቻዬን ለሚሊየን ሴቶች ሮል ሞዴል መሆን እችላለሁ ብዬ ማስብ ሴት እናት ነኝ። እኔ ከኛ ከወጣም በኋላ የተለያየ የፊልም ፕሮዳክሽን ውስጥ ኮስቹም ኮንቲኒቲ ሰራ ነበረ። ብዙዎቹ ሙዚቀኛ ሆነሽ ተዋናይ ሆንሽ ይህንን ስራ ባትሰሪ ና ሚሉኝ ነበረ። ግን አንደኛ ልምድ ነው የምቀስመው፣ በጣም ከባለሙያዎች ጋር ነው የምሰራ የነበረው። ሁለተኛ ደግሞ ገንዘብ አገኝበታለሁ። ሜይ ቢ ስለ እኔ ባክግራውንድ ብዙ ሰዎች ብትጠይቂ ምንም ነገር አንቅም። እሰራለሁ ብዙ ስራ እና እንደዛ ሆኜ ነው የሆነ ነገሮችን የተወጣሁት ና እስካሁንም ያን ሙዚቃን በመስራት አክቲንጎችን በመስራት ሌሎችንም ነገሮችን በመሳተፍ የራሴን የሆነ ነገሮችን ለማግኘት እጥራለሁና በዚህ አጋጣሚ ዘንድሮም የቢዝነስ ማኔጅመንት በአድማስ ዩኒቨርሲቲ ግራጁዌት አድርጌያለሁና ራሴን በብዙ ነገር ብቁ ለማድረግ የምጥር እናት፣ ልጇ በጣም የምትኮራባት እናት መሆን አለብኝ። ምሳሌ ቪዲዮ የተሰራላቸው ነው ብዙዎቹ የሚያውቁት፣ እንጂ ወደ አርባ ሁለት ሙዚቃዎች አሉን። ኬኛ ከወጣን በኋላ አንደኛ ብለንም ደግሞ የሰራ ናቸው ሶስት ሙዚቃዎች አሉእና ተነጋግረን ነው ሁሉም ሰው የግል አቅማችንን መስማት ስለሚፈልግ እንደ ግሩፕ የምንሰራለን እንደ ግል ምንስራ በሚለው ነው። ቅድሚ ያሪ ሰራች እኔም ሰራ ሁኝ አሁን ኪያ እና ለምለምም ጨርሰዋል። የመደራረብ ነገር እንዳይኖር ስለተፈለገ ነው ትንሽ ያቆዩት እንጂ አዲስ አመት ላይ መስቀል ላይ የሚወጡ ስራዎች ይኖራሉ። እንደ ግሩፕም ደግሞ የተለያዩ ሙዚቃዎችን፣ ፕሮጀክቶችን እንደዚህ የመንግስት ተቋማትን የምንሰራቸው አንዳንድ ስራዎች አሉና እንግዲህ እየሰራን ብናሳይ ይሻላል ብለን ነው ዝም የምንለው እንጂ ብዙ እየሰራን ያለናቸው ነገሮች አሉ። ዘቢባን ሙዚቃሽን ከመጋበዛ በፊት መጨረሻ ላይ ማለት የምትፈልጊው ነገር ካለ ብያት ነበር። እንግዲህ መጪው አመት አዲስ አመት ነው ለኢትዮጵያውያን። ስለዚህ ለመላው ለኢትዮጵያ ህዝብ በሙሉ እንኳን አደረሳችሁ ማለት ፈልጋለሁ። እንዲሁም ደግሞ ለዚህ ስራ መሳካት ላገዛችሁ ሰዎች በሙሉ

Yeah. <laughs> Da-da. <laughs> Thank <laughs> you.